ግጭቶች በበረከቱባት ዓለም ያለፈው ዓመት ለጋዜጠኞች የከፋ እንደነበረ ያመላከቱት ሪፖርቶች ጦርነቱ እየተካሄደ ያሉባቸውና ለሕይወት እጅግ አደገኛ የሆኑ አካባቢዎችን ጨምሮ የመገናኛ ብዙሃን አባላት በዓለም ዙሪያ በፈታኝ ሁኔታ ውስጥ እየሰሩ መሆናቸውን ለጋዜጠኞች ደህንነት የቆሙ ዓለም አቀፍ የመብት ድርጅቶች ጠቁመዋል። ዕለቱን ምክንያት በማድረግ ዋና መስሪያ ቤቱን በኒውዮርክ ያደረገው የጋዜጠኞች መብት ተቆርቋሪ ድርጅት ኮሚቴ ቱ ፕሮቴክት ጆርናሊስትስ በምህጻሩ ሲፒጄ የአፍሪካ ፕሮግራሞች ኃላፊ አንጀሊና ኩንታልን ያነጋገረው አሉላ ከበደ ሲሆን ተከታዩን አሰናድቷል። የዓለም የፕሬስ ነጻነት ቀን በዓለም ዙሪያ እየታሰበ ባለበት የመገናኛ ብዙኃንና ጋዜጠኞች እውነተኛና ተጨባጭ መረጃዎችን ለሕዝብ የማድረስ ተልዕኮ በሁሉም አይነት ፈተናዎች የታጀበ መሆኑን እውነታዎች ያመለክታሉ። በዚህም ረገድ የፕሬስ ነጻነት አለም አቀፍ ገጽታ ብርቱ ደንቃራዎች የገጠሙትን ያህል የአፍሪቃ ይዞታ የከፋ መሆኑን የተቋማቱ መረጃዎች ይጠቁማሉ። የሲፒጂዋ አንጀላ ኩንታልም ይህንኑ ያስረዳሉ። ምን ማለት ይቻላል? ሁኔታው በየአመቱ ለጋዜጠኞችም ሆነ የተለያዩ መረጃዎችን ከጋዜጠኞች ለሚያገኘው ህዝብ እየከፋ ነው ባለም ዙሪያ ይበልጡን ደግሞ በግልጽ እንደሚታየው አፍሪካ ውስጥ ሁኔታው እየተባባሰ መምጣቱን መናገር እችላለሁ። ጋዜጠኞች ዳግም ለፈተና ተጋልጠዋል። እጅግ አዳጋች በሆኑ ሁኔታዎች ውስጥ ነው ለመስራት እየሞከሩ ያሉት። ለምሳሌ ከሰሃራ በስተደቡብ ባሉት ሀገራቶች ውስጥ ካለፈው ዓመትም የበለጠ ቁጥር ያላቸው ጋዜጠኞች በእስር ላይ እንዳሉ ተመልክተናል። ሙያዊ ስራቸውን በመስራት ላይ ሳሉ የተገደሉ ጋዜጠኞችም አሉ። ሳንሱር ማድረጉ ቀጥሏል። የሳህል ክልልን ብንመለከት በአካባቢው እየተካሄዱ ያሉትን ግጭቶች እንዳይዘግቡ በወታደራዊ መንግስታት የተከለከሉ ጋዜጠኞች አሉ። የውጭ ጋዜጠኞች ከሀገር እንዲወጡ ተደርጓል። ስለዚህ የፕሬስ ነጻነትን በተመለከተ በአጠቃላይ በአህጉራችን የሚታየው ሁኔታ ተስፋ አስቆራጭ ነው። ባለፈው የአውሮፓውያኑ 2023 በሱዳን የተገደለችውን አንዲት ጋዜጠኛ ጨምሮ በድምሩ ሰባት ጋዜጠኞች ከሰሐራ በስተደቡብ ካሉት የአፍሪቃ አገሮች ውስጥ መገደላቸውን ኃላፊዋ አስረድተዋል። እነኚህም ሁለት በካሜሮን፣ አንድ በሌሴቶ፣ አንድ በሩዋንዳ፣ አንድ በሞዛምቢክና አንድ በሶማሊያ ናቸው። በተለይም ኢትዮጵያ፣ ኤርትራ፣ ሱዳንና ሶማሊያ ያሉበትን የአፍሪካ ቀንድ አካባቢን ቀረብ አድርገው እንዲያዩ ለቀረበላቸው ጥያቄ ሲመልሱም በዓለም ፕሬስ ነፃነት ቀን ዋዜማ እጅጅጋ ላይ የሁለት ዓመት እስራት የተፈረደበትን ሙህዲን አብዱላሂን በማንሳት የኢትዮጵያን የፕሬስ ይዞታ የዳሰሱበትን አስቀድመዋል። አሁን ባለን መረጃ መሰረት ከአራት ዓመታት በኋላ ጋዜጠኛ ጥፋተኛ ተብሎ ውሳኔ ሲተላለፍበት ይህ የመጀመሪያ ይመስለኛል። ባለፉት ዓመታት ኢትዮጵያ ውስጥ ጋዜጠኞች በሚታሰሩበት ወቅት እና የነበረው በመሰረቱ ፍርድ ቤት ሳይቀርቡ ታስረው ሲቆዩ እና አንዳንዴም ሲለቀቁ ነው። የቀረቡባቸውን ክሶች ውድቅ ሲደረጉ አሊያም ጥፋተኛ ሆነው አለመገኘታቸውን ነው። ይሄ በጣም ተስፋ አስቆራጭ መረጃ ነው፣ በግልጽ የሚያመለክተው አያይዘውም ለበርካታ ዓመታት በግጭትና በጦርነት እየተበታተከች ያለችው ኢትዮጵያ አሁንም ከአህጉሪቱ ዋና ዋና የፕሬስ ነፃነት መብት ደፍጣጮች ውስጥ አንዷ እንደሆነች ቀጥላለች ብለዋል። ባለፈው የታህሳስ ወር ባወጣ ነው አመታዊ ሪፖርት እስር ላይ በሚገኙ ጋዜጠኞች ቁጥር ኢትዮጵያ ከሰሃራ በስተደቡብ ባሉ የአፍሪካ ሀገራት ሁለተኛዋ አሳሪ ሀገር ሆናለች። ይሄ ፈጽሞ የሚያኮራ ሁኔታም አይደለም። እናም እስካሁን ድረስ በእስር ላይ ያሉ ጋዜጠኞችን ብዛት ባወጣንበት ሪፖርት ከተጠቀሱት ጋዜጠኞች መካከል አንዳቸውም እንዳልተፈቱ ልነግርህ እችላለሁ። ይኸው ካለፈው የካቲት አራት ሁለት ሺ አስራ ስድስት ዓመተ ምህረት አንስቶ ተይዞ የቆየው ዘጠነኛው ጋዜጠኛ ተፈርዶበት በእስር እንዲቆይ ተደርጓል። ጋዜጠኞች በስራቸው የተነሳ ታስረው የሚገኙበት ይህ ሁኔታ ለኢትዮጵያ መንግስትም ቢሆን ጥሩ አይደለም። በሌላ በኩል ኢትዮጵያ የፕሬስ ነጻነት መብቶችን ትጠብቃለች ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ የአውሮፓ ህብረትና አዲስ አበባ ውስጥ የሚገኙ የተለያዩ ሀገራት ኤምባሲዎች እለቱን አስመልክቶ ላወጡት መግለጫ በሰጠው ምላሽ እነኚህ መብቶች የህግ የበላይነትን ባከበረ መልኩ መተግበርና መጠበቅ አለባቸው ብሏል። ኢትዮጵያ የዚህን መሰረታዊ መብት ሙሉ ተጠቃሚነት በሚያሳይ መልኩም ከአሁን ቀደም ታይቶ በማያውቅ ደረጃ ነባሩንና የዲጂታል ሚዲያ ማሰራጫዎችን የላቀ ዋጋ ሰጥታለች ብሏል። ወደ ተቀሩት የአፍሪካ ቀንድ ሀገራት ይዞታ ስንመለስ ደግሞ በእርስ በርስ ጦርነት እየታመሰች ያለችው ሱዳንም ሆነ ለዓመታት ጦርነት ያልተለያት ሶማሊያ አሁንም ለጋዜጠኞች የሚበጁ አልሆኑም ያሉት የሲፒጂዋ ኃላፊ ዓለም አቀፉ ድንበር የለሽ ጋዜጠኞች ድርጅት ከሰሜን ኮሪያ ከአፍጋኒስታንና ከሶሪያ ቀጥላ 180 ሀገሮች ካካተተው ዝርዝር 180ኛዋ የመጨረሻ ሀገር በመሆን ለጋዜጠኞች እና ለፕሬስ የማትበጅ ያደረጋትን ኤርትራን ከ20 ዓመታት በፊት የታሰሩና ዛሬም ድረስ ይኑሩ ይሙቱ የማይታወቁባት መሆኗን አስታውሰው በዚህ ጉዳይ መልካም ስም ከሌላቸው ተጎራባቸው አገራት በእርግጥ የከፋችው ነች ብለዋታል። በድንበር የለሹ የጋዜጠኞች መብት ተሟጋች ድርጅት በዘንድሮ የሀገራት መመዘኛው ኢትዮጵያ 141ኛ፣ ሶማሊያ 145ኛ፣ ሱዳን ደግሞ 149ኛ ሆነዋል። በዓለም ለጋዜጠኞች የምትበጀው ሀገር ደግሞ ኖርዌይ ስትሆን፣ ዴንማርክ፣ ስዊድን እና ኔዘርላንድ በሁለተኛ ሶስተኛ፣ እና አራተኛ ረድፍ ተሰልፈዋል።